ዜናውን ያሰማን ነጋሽ መሐመድ ነው። አድማጮች ቀጥሎ በሚቀርበው የዜና መጽሄት ክፍለ ጊዜ አራት ርዕሰ ጉዳዮች ይኖሩናል። እነሱም የዞን ዘጠኝ የፍርድ ቤት ቀጠሮ፣ የኮሌራ ወረርሽኝ በኬንያ፣ ሩዋንዳን የወነጀለችው ቡሩንዲና የብራሰልስ የጸጥታ ሁኔታ የሚሉ ናቸው። የኢትዮጵያ የፌዴራል ጠቅላይ ፍርድ ቤት አቃቢ ሕግ በዞን ዘጠኝ ጦማርያን ላይ ያቀረበውን አቤቱታና የጠበቃውን መልስ አገናስቦ ብይን ለመስጠት ለዛሬ ይዞት የነበረውን ቀጠሮ ወደ ግንቦት 17 አራዝሞታል። ብይኑ የተራዘመው ከአሁን ቀደም በመቅረጫ ድምጽ የተያዘው ክርክር በጽሁፍ ተገልብጦ ለፍርድ ቤቱና ለዳኞቹ የቀረበው ከጥቂት ጊዜ በፊት በመሆኑ ፍርድ ቤቱ ጉዳዩን አድምጦ ውሳኔ ለመስጠት በጊ ጊዜ ባለማግኘቱ ምክንያት መሆኑን ዳኞቹ ገልጸዋል። የዛሬውን የፍርድ ቤት ችሎት የተከታተለው የአዲስ አበባ ዘጋቢያችን ዮሐንስ ገብረ እግዚአብሔር የዞን ዘጠኝ ጠበቃንም ማነጋግሮ ተከታዩን ዘገባ አልኮልናል። ዞን ዘጠኝ በመባል የሚታወቁት የድረ ገጽ ጦማሪያንና ጋዜጠኞች በአቃቤ ህግ በጸረ ሽብር ህግ መከሰሳቸው የሚታወቅ ነው። በአስሩ ጦማሪያንና ጋዜጠኞች ተመስርቶ የነበረው ክስና ሂደቱ ጠበቃቸው አቶ አማሃ መኮንን እንዲህ ያስታውሱናል። እንደሚታወቀው መጀመሪያ ሶስት ጋዜጠኞችና በሰባት ጦማሪያን ላይ የጸረ ሽብር አዋጁ አንቀጽ ሶስት ንዑስ አንቀጽ ሁለትና አራት ተጠቅሶ የሽብር ወንጀል ለመፈጸም አቅዳቸዋል፣ አሴራቸዋል ተዘጋጅታቸዋል የሚል ክስ ቀርቦባቸው ነበር። አራቱን ወይም አምስቱን ተከሳሾች በተመለከተ ራሱ በአቃቤ ሕግ ውሳኔ ክሱን ሰርዞ ከስር የተለቀቁበት ሁኔታ ተፈጠረ። ቀሪዎቹ አምስቱ ደግሞ ፍርድ ቤቱ የአቃቤ ሕግ ማስረጃ መዝኖ የተከሰሱበትን የሽብር ወንጀል ብቻ ሳይሆን ሌላም ተራም ወንጀል ለማስረዳት ብቃት የሌለው ነው በሚል ሙሉ በሙሉ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ውሳኔ ሰጥቷል። በፍርድ ቤት ነጻ የተባሉት ጠወም ማርያን በተመለከተ አቃቤ ሕግ ያቀረብኩት ማስረጃ በአግባቡ አልተመዘነም የሚል አቤቱታ በማቅረቡ ነው። ጉዳዩ በፌዴራል ጠቅላይ ፍርድ ቤት እየታየ ያለው። ጠበቃ መሀመኮነን የይግባኙ ቅሬታ ያው ጠቅለል ብሎ ያቀረብኩት ማስረጃ በሚገባ አልተመዘነም ነው። በመዘና ላይ ነው ቅሬታ ያለኝ ያለው። ስለዚህ ይግባኝ ሰሚ ፍርድ ቤትም በዚሁ ላይ መልስ እንድንሰጥ አዞ፣ በእኛ በኩል ያው ፍርድ ቤት በችሎት ተገኝተን የስር ፍርድ ቤት ውሳኔ ተገቢ መሆኑንና ማስረጃውን በአግባቡ መመዘኑን በቃል ክርክር በሚገባ አስረድተናል። በዚሁ መሰረት ፍርድ ቤቱ እንግዲህ የአቃቤ ሕግን ይግባኝና የእኛን በቃል ያቀረብነውን መልስ መርምሮ ውሳኔ ለመስጠት ነበረ ለዛሬ ቀጥሮ የነበረው። ዛሬ ያው በችሎ ስንቀርብ እንግዲህ የተነገረን በተለይ በቃል ያደረግነው ክርክር መቅረጽ ድምፅ ተቀርጾ የነበረው በጽሁፍ ተገልብጦ ለዳኞቹ መቅረብ ነበረበት። ፍርድ ቤቱ የገለጸልን ይሄ የተደረገው አሁን በቅርብ ጊዜ ስለሆነ ፍርድ ቤቱ በጽሁፍ የቀረበለትን የቃል ክርክር መርምሮ ውሳኔ ለመስጠት አላደረሰውም የሚል ምክንያት ነው የተነገረን። ስለዚህ በዚህ ምክንያት አሁን በእጃቸው የገባውን ቃል ክርክር በጽሑፍ የተገለበት የቃል ክርክር መርምረው መገቢውን ለመስራት ለግንቦት አስራ ሰባት ነው እንግዲህ የቀጠሩት። በዛሬው የችሎት ውሎ በርካታ ጋዜጠኞች፣ ወዳጅ ዘመዶቻቸውና ፖለቲከኞች ተገኝተው ነበረም። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ኢትዮጵያና ኬንያ ውስጥ በአሁኑ ጊዜ አጣዳፊ ተቅማጥና ትውከት መከሰቱ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስቴር ይህንኑ አጣዳፊ ተቅማጥና ትውከት በሽታን አስመልክቶ ከጥቂት ጊዜ በፊት መግለጫ ማውጣቱ ተሰምቷል። ይህን በተመለከተ በኢትዮጵያ ስላለው የጤና ሁኔታ ለመዘገብ መረጃ በማሰባሰብ ላይ ነን። በኢትዮጵያ ጎረቤት ሀገር ኬንያ፣ እንዲያውም በአንዳንድ የሀገሩ አካባቢዎች የኮሌራ ወረርሽኝ እንደተከሰተ ነው የጤና ጥበቃ ሚኒስቴር ይፋ ያደረገው። ወረርሽኙ ፈጥኖ ሊዛመት ስለሚችልም አስቸኳይ እርምጃ እንዲወሰድ ድንበር የለሽ የሐኪሞች ቡድን አሳስቧል። በአንዳንድ የኬንያ አካባቢዎች ገባ ስለተባለው የኮሌራ ወረርሽኝ ኬንያ የሚገኘው ወኪላችን ፋሲል ግርማን በስልክ አነጋግሬዋለሁ። ፋሲል በአሁኑ ወቅት ኬንያ ውስጥ ኮሌራ ምን ያህል ተስፋፍቷል? እንግዲህ ዛሬ የኬንያ ጤና ጥበቃ ሚኒስቴር በሀገሪቱ የኮሌራ ወረርሽኝ ክስተት ያለበትን ወቅታዊ ሁኔታ በተመለከተ ሪፖርት አድርገዋል። በዚህም ሪፖርት መሰረት በተለይ በአስራ ሁለቱ የሀገሪቱ ክልሎች ወይንም ካውንቲ በመባል በሚታወቁት ግዛቶች የኮሌራ በሽታ መከሰቱን እና በበሽታ የተጠቁ ሰዎች መኖራቸውን አስታውቋል እና ከዚህ ከአስራ ሁለቱ ግዛቶች መካከል ሜሩ፣ ዋጃር፣ ማርሳቤት፣ ታና ሪቨር፣ ሲያ፣ ናኩሩ እና ናይሮቢ ይገኙበታል። በሀገሪቱ ወቅቱን ጠብቆ በቅርቡ ዝናብ እንደሚመጣ ይታወቃል እና ይህን ዝናብ ተከትሎም የኮሌራ ወረርሽኝ ሊባባስ እንደሚችል ሜዲሲን ሳንፍሮንቲርስ በመባል የሚታወቀው የኤምኤስ ወይም ኤምኤስኤፍ በመባል በምህጻሩ የሚታወቀው የጤና ተራድኦ ድርጅት አስታውቋል። በበሽታው እስካሁን ምን ያህል ሰው ተጠቂ እንደሆነ ይታወቃል። በእርግጥ የዝናባማ ወቅት ሲመጣ የኮሌራው በሽታ ሊባባስ ይችላል ቢባልም አሁን የዝናባማ ወቅት ከመከሰቱ አስቀድሞውም በአሁኑ ጊዜ በተለይ በናያንዛ ሪፍት ቫሊና የሰሜን ምስራቅ የሀገሪቱ ክፍሎች ኮሌራ ተስፋፍቶባቸዋል የጤና ባለሙያዎችና አለም አቀፍ የጤና ጥበቃ ድርጅቶች እንዳስታወቁት በተለይ በንጽህና አጠባበቅ ዙሪያና የምግብና የውሃ ቅርቦቶች እንዴት በጥንቃቄ መጠቀም እንደሚቻል ለህብረተሰቡ የግንዛቤ ማስጨበጫ በአግባቡ ካልሰጠ በሀገሪቱ ከፍተኛ የኮሌራ ወረርሽኝ የመከሰት ዕድሉ የሰፋ ነው ብለዋል እና ለምሳሌ ያህል በተለይ ከሐምሌ ሁለት ሺ አስራ አምስት እስከ ጥር ሁለት ሺ አስራ ስድስት ዓመተ ምህረት ሁለት ሺ ሀምሳ ስድስት የኮሌራ በሽታ ምልክት የታየባቸው ሰዎች በዋጃር ሆስፒታል የህክምና ክትትል የተደረገላቸው ሲሆን ሰላሳ ዘጠኝ የሚሆኑት በዚህ በሽታ ምክንያት ሞተዋል። በተጨማሪም በማርሳ ቤት ካውንቲ ወደ አንድ መቶ ዘጠኝ ሰዎች የኮሌራ በሽታ እንደያዛቸው በምርመራ ታውቋል። በዳዳብ ስደተኞች ካምፕ ውስጥም በተለይ በዳጋሃሌ ካምፕ በመባል በሚታወቀው ልዩ ቦታ ወደ አንድ ሺ አምስት መቶ ስሳ ስድስት ሰዎች በኮሌራ ተጠቅተዋል። ናይሮቢን ጨምሮ አሁን በጠቀስካቸው አንዳንድ አካባቢዎች ተከሰተ የተባለው የኮሌራ ወረርሽኝ መዛባትን ለመከላከል በመንግስት በኩል ምን አይነት እርምጃ በመወሰድ ላይ ይገኛል? አሁን በእርግጥ የጤና ጥበቃ ሚኒስትሩም ሆነ የጤና ባለሙያዎች እንደዚሁም ዓለም አቀፍ የጤና ተቋማት የጤና ተራድኦ ተቋማት ማስጠንቀቂያ ነው እያወጡ ያሉት። በተለይ ከሚቀጥለው ወር ጀምሮ ዝናባማ የሆነ ወቅት ነው የሚከሰተው እና ያሉ ምልክቶች አሉ። ይሄ የበለጠ የተባባሰ ይሄዳል እና ከአሁኑ ጥንቃቄ ማድረግ አለበት ነው የሚሉት። የሚሰጡትን ሀሳብ በተለይ የግንዛቤ ማስጨበጫ፣ የምግብ አቅርቦቶች፣ የውሀ መጠጥ አቅርቦቶች አያያዝ ላይ ለህብረተሰቡ ሰፊ የሆነ እና አስቸኳይ የግንዛቤ ማስጨበጫ ሊሰጥ ይገባል። እንደዚህ ነው የንጽህና ትምህርት ሊሰጥ ይገባል እያሉ ነው ያሉት። እና መንግስት በዚህ ይህን ተከትሎ የሰጠው ጉላሽ ነው። ፋሲል ግርማ ከኬንያ አመሰግናለሁ። እኔም በጣም አመሰግናለሁ። ሩዋንዳ የዘርፍ እጀትን ለመቀስቀስ እየሞከረች ነው ስትል ቡሩንዲ ወነጀለች። በስልጣን ላይ የሚገኘው የሲኤንዲዲ ኤፍዲዲ ፓርቲ የበላይ ፓስካል ኒያ ቤንዳ ባወጡት መግለጫ 800 ሺ ሰዎች የተገደሉበትን የጎርጎርሲያዊውን 1994 ዓ ም ክስተት በማስታወስ የሩዋንዳ ፕሬዝደንት ፖል ካጋሜ የዘር ፍጅትን በሀገራቸው ሞክረውታል ብለዋል። የቡሩንዲ ውጭ ጉዳይ ሚኒስትር አላን ኤሜ ኒያ ሜትዌ ከዶቼቬለ ጋር ባደረጉት ቃለ ምልልስ መንግስታቸው ሩዋንዳን በፍርድ ቤት ለመክሰስ መዘጋጀቱንም ተናግረዋል። እሸት የበቀለ ዝርዝር ዘገባ አለው። በቡሩንዲ በስልጣን ላይ የሚገኘው ፓርቲ የሩዋንዳው ፕሬዝደንት ፖል ካጋሜ የዘር ፍጅትን ወደ አገሬ ለማሻገር ይፈልጋሉ በማለት ወንጅሏል። ሩዋንዳ የዘር ፍጅት ቤተ ሙከራ ነች ያለው የፓርቲው መግለጫ ፕሬዝዳንት ፖል ካጋሜ አነስተኛ ኢምፔሪያሊስት ለመሆን ከዚህ ቀደም የሞከሩትን የዘር ፍጅት ወደ ቡሩንዲ ለማሻገር ይፈልጋሉ ብሏል። የቡሩንዲ ውጭ ጉዳይ ሚኒስትር አላን ኤሜ ኒያሚትዌ ከዶችቨለ ጋር ባደረጉት ቃለ ምልልስ ሉዓላዊነታችንንና ክብራችንን ተጋፍታለች ያሏትን ጎረቤት ሀገራቸውን በፍርድ ቤት ለመሞገት ተዘጋጅተናል ሲሉ ተናግረዋል። ሩዋንዳ አስ አ ስቴት ሩዋንዳ እንደ ሀገር የሕዝባችንን ሉዓላዊነትና ክብር መጋፋቷን የሚጠቁም ማስረጃ አለን። በማንኛውም ሰዓት በዓለም አቀፉ ፍርድ ቤት ክስ ልንመሰረት እንችላለን። ምክንያቱም ሁለቱም አገሮች የተባበሩት መንግስታት ድርጅት አባል በመሆናቸው በሰላም አብሮ ለመኖር በሚያስገድዱ ዓለም አቀፍ ድንጋጌዎች ለመገዛት ተስማምቷል። አባል ሀገራት ከቅኝ ገዢዎቻቸው የተላለፉ ድንበሮችን እንዲያከብሩ የሚያስገድዱ ሰነዶችና ድንጋጌዎች በጸጥታው ምክር ቤትና በጠቅላላ ጉባኤው ዘንድ ይገኛሉ። የሌሎች ሀገራት ድንበሮችን የሚጥሱ A country, country, country that violates the borders of another sovereign state must face trial if need be. ቡሩንዲ ከጎረቤቷ ሩዋንዳ ጋር ያላት ግንኙነት ቀድሞውን መልካም የሚባል ባይሆንም ፕሬዚዳንት ንንኩሩንዚዛ ዚዛ ለሶስተኛ የስልጣን ዘመን ለምርጫ መቅረብን ተከትሎ ከተቀሰቀሰው ተቃውሞ በኋላ ዕለት ተዕለት መሻከሩን ተያይዞታል። እንደ ቡሩንዲ ሁሉ የተባበሩት መንግስታት ድርጅትም ሩዋንዳ ከስደተኛ መጠለያ ጣቢያ እየተነሱ በመንግስቱ ላይ ጥቃት የሚፈጽሙ ተቃዋሚዎችን ትረዳለች ሲል በወረሃ የካቲት መግለጫ ወጥቶ ነበር። ገዢው ፓርቲ በዕለተ እሁድ ባወጣው መግለጫ ላይ ኃላፊው ፓስካል ኒያቤንዳ አንዳንድ የአውሮፓ አገራት ገ ገንዘብና የጦር መሳሪያ በማቅረብ ሩዋንዳ ወደ ቡሩንዲ ልታሻግረው ባቀረችው የዘር ፍጅት ውስጥ እጃቸውን አስገብተዋል ሲሉ ወቅሰዋል። በቡሩንዲና ሩዋንዳ መካከል የተፈጠረው መቃቃር አዎንታዊና ሰላማዊ መፍትሄ እየፈለግን ነው የሚሉት ውጭ ጉዳይ ሚኒስትር አላን ኤሜ ኒያሚትዌ ክስ የመመስረት ውሳኔው መቼ ተግባራዊ እንደሚሆን ግን አልተናገሩም። ውጭ ጉዳይ ሚኒስትሩ ሩዋንዳ በቡሩንዲ ላይ እየፈጸመችው ስላለው ደባ የተባበሩት መንግስታት ድርጅት መርማሪዎች ጭምር መረጃ ያላቸው ሲሉ ተናግረዋል። ማስረጃ ያለን እኛ ብቻ አይደለንም። የተባበሩት መንግስታት ድርጅት አጣሪ ባለሙያዎች ጉዳዩን አጣርተዋል። ሙሉ ዘገባው በመጪው ሰኔ ይፋ ይደረጋል ብዬ አምናለሁ። አጣሪ ቡድኑ ሩዋንዳ ብሩንዲን ለማተራመስ እንቅስቃሴ ማድረጓን የሚጠቁም መረጃ አግኝቷል። ዋነኛ ግቡ ደግሞ ፕሬዚዳንት ንኩሩንዚዛና መንግስታቸውን ከስልጣን ማስወገድ ነው። ይህ ተረጋግጧል። ከቡሩንዲ የሸሹ የመፈንቅለ መንግስት ሞካሪዎችና መሪዎች የተሸሸጉት በዚያች ሀገር ነው። በሁቱ አማጽያን የተመሠረተው የሲኤንዲዲ ኤፍዲዲ ፓርቲ ስልጣን የተቆናጠጠው በቡሩንዲ የእርስ በርስ ጦርነት ወቅት ብሔራዊ ጦሩን ተቆጣጥሮ የነበረው አናሳ ቱትሲዎችን በመውጋት ነው። ፓርቲው በቡሩንዲ ወደ ስልጣን በመጣ ማግስት ከፕሬዚዳንት ፖል ጋጋሜ የአርበኞች ግንባር ፓርቲ ጋር ጥብቅ ግንኙነት የነበረው ቢሆንም ወዳጅነቱ ቀስ በቀስ እየሻከረ ሄዷል። እሸቴ በቀለ የዛሬ ሳምንት ብራሰልስ አይሮፕላን ማረፊያ እና አንድ የምድር ውስጥ የባቡር ጣቢያ ላይ በደረሱት ሶስት የቦምብ ፍንዳታዎች የሞቱት ሰዎች ቁጥር ከ31 ወደ 35 ከፍ ብሏል። ዘቫቴም አይሮፕላን ማረፊያ በደረሰው የሽብር ጥቃት እጁ እንዳለበት የተጠረጠረው እና በቁጥጥር ስር ውሎ የነበረው ሶስተኛው ሰውም በቂ ማስረጃ አልተገኘበትም በሚል ተለቋል። እንደ የብራሰልስ ከንቲባ ከሆነ በቁጥጥር ስር ውሎ የነበረው ፋይሳል ሼፉ መለቀቅ አልነበረበትም። ከንቲባው ምንም እንኳን ፋይሳል ሼፉ ከአይሮፕላን ማረፊያው ጥቃት ጋር በተያያዘ ተይዞ መቆየት ባይችልም ግለሰቡ ከወንጀል ንጹሕ እንዳልሆነ ዛሬ ለሀገራቸው አንድ የመገናኛ ብዙኃን ገልጸዋል። ቤልጅየም አሁንም ተጠርጣሪዎችን እያሰሰችና እየመረመረች ትገኛለች። ከፍተኛ ውድመት የደረሰበት የብራሰልስ አይሮፕላን ማረፊያም ስራ አልጀመረም። ብራሰልስ የሚገኘው ወኪላችን ገበያው ንጉሴ ዝርዝር ዘገባ አልኮልናል። የሀገሪቱ የሽብር ጥቃት ስጋት ወደ ሶስተኛ ደረጃ ዝቅ እንዳለ ቢነገርም ፖሊስ ግን አሁንም ቤቶችን እያሰሰና ተጠርጣሪዎችንም እየያዘ ነው። ፖሊስ እስካሁን ከ13 በላይ ሰዎችን በቁጥጥር ስር እንዳደረገ አስታውቋል። ሆኖም ግን ባለፈው ሐሙስ ፖሊስ በአውሮፕላን ጣቢያው የስውር ካሜራ ምስላቸው ከታዩት አሸባሪዎች ውስጥ ሦስተኛው ሳይሆን አይቀርም በማለት በቁጥጥር ስር አድርጎት የነበረውን ሚስተር ፋይሳል ሼፋ የተባለ ግለሰብ ፍርድ ቤት በቂ ማረጋገጫ አልቀረበበትም በማለት የፈታው መሆኑ ተገልጿል። በአደጋው የሞቱት ሰዎች ቁጥር ከ31 ወደ 35 ከፍ ያለ ሲሆን ከቆሰሉት መካከል 150 ያህሉ አሁንም በሕክምና ላይ ሲሆኑ የተወሰኑ ሰዎች በኮማ ውስጥ በመሆናቸው እስካሁን ማንነታቸው ያልታወቁ ሰዎችም እንዳሉ ተገልጿል። ይህ በዚህ እንዳለ ዛሬ የአውሮፓ ህብረት ተቋማትና ሌሎች መስሪያ ቤቶች ሁሉ የተከፈቱና ስራቸውን እንደጀመሩም ስብሰባዎችና ጉባኤዎችም በተያያዘላቸው ፕሮግራም እየተካሄዱ እንደሆነ ተገልጿል። የዛፍንተማ አውሮፕላን ጣቢያ ግን እስካሁን ዝግ ሲሆን በከፊልም ቢሆን ነገ ስራውን ለማስጀመር ዛሬ ሰራተኞች ከአዲሱ አደረጃጀትና የመስሪያ ሁኔታ ጋር ሲለማመዱ መዋላቸውን የአየር ማረፊያው ቃል አቀባይ ወይዘሮ አንከ ፍራንሴን አስታውቀዋል። ዛሬ ሰራተኞች አሰራሩን ይለማመዳሉ፣ ይህም ከአዲሱ ሁኔታና መሳሪያ ጋር ራሳቸውን እንዲያስተዋውቁ ይረዳቸዋል በማለት ዛሬ የተወሰኑ ሰራተኞች ልምምዱን እንዳደረጉ አስታውቀዋል። ያም ሆኖ ግን አውሮፕላን ጣቢያው ስራውን የሚጀምረው መሟላት ያለባቸው የደህንነትና የቴክኒክ ሁኔታዎች መሟላታቸው ሲረጋገጥ ብቻ መሆኑን ኃላፊዎቹ ገልጸዋል። የፖሊስና የመከላከያ ሰራዊት አባላትም በልምዱ እንደሚሳተፉ ታውቋል። እንደተባለው ሁኔታዎች ተሟልተው ነገ አየር ጣቢያው ስራውን የሚጀምር ከሆነ በሰዓት 5 ሺህ መንገደኞችን ያስተናግድ የነበረው ጣቢያ ለጊዜው በሰዓት 800 መንገደኞችን ብቻ የሚያስተናግድ ይሆናል። የብራዚልሱ የሽብር ጥቃት በሰው ህይወትና ንብረት ካደረሰው ከፍተኛ ጉዳት በተጨማሪ የቤልጅየምን ፖለቲካን ገጽታ ክፉኛ አጎርቶታል። ሊደርስ የሚችል የሽብር ጥቃትን ቀድሞ በመተንበይና ተገቢውን ዝግጅት በማድረግ በኩል የቤልጅየም ባለስልጣናት የአቅም ችግር አለባቸው ወይንም የፖለቲካ ስርዓቱና አደረጃጀቱ የሚያሰራ አይደለም በማለት በሰፊው የተተቹ ነው። አደጋው ከደረሰ በኋላም ቢሆን ፖሊስ የሚሰጠው መረጃ የተምታታ መሆኑና የማሰር መፍታቱ ሂደት ትችቱን ይበልጥ አጠናክሮታል። በብዙዎቹ መገናኛ ብዙኃን የቤልጅየም ባለስልጣኖች ባለፈው ሰኔ ከቱርክ ባለስልጣናት የተሰጡ መረጃዎችን ችላ ማለታቸው፣ ካለው ስጋት አንጻር አሸባሪዎችን ለመከታተልና ለመቆጣጠር በቂ በጀትና የሰው ኃይል አለመመደባቸው፣ የቤልጅየም ህግ ከምሽቱ 3 ሰዓት እስከ ሌሊቱ 11 ሰዓት ድረስ ቤት እንዳይፈተሽ ማገዱ፣ የመረጃ ልውውጥ ድክመት፣ በዛፈንተም ጥቃት እንደደረሰ የሜትሮ አገልግሎቱን አለማስቆምና፣ ቀደም ሲል በተያያዘው ዋና ተጠርጣሪ አብዴ ሰላም ላይ ምርመራ አለማድረጋቸው እና መረጃ አለማገኘታቸው ዋና ዋናዎቹ ስህተቶች መሆናቸውን ይፋ አድርገዋል። የቤልጅየም ባለሥልጣናት ጉዳዩ ተጣርቶ በዝርዝር ይቀርባል ቢሉም ስህተት መኖሩን ግን አልካዱም። በርካታ የሚሻሻሉና የሚለወጡ አሰራሮች የሚኖሩ መሆኑንም የአገር ውስጥ ጉዳይ ሚኒስትሩ ትናንት ከቤልጅየም ጋዜጦች ጋር በሰጡት ቃለመጠይቅ ጠቁመዋል። በብራስልስ ጥቃት የተሳተፉት ሁለት አጥፍቶ ጠፊዎች በወንጀል ታስረው በአመክሮ የተፈቱ እንደነበር አስታውሰው ከእንግዲህ ወንጀለኞች ቢያንስ ሶስት አራተኛ የእስር ጊዜያቸውን ሳይጨርሱ መፈታት እንደማይኖርባቸው ተናግረዋል። በአጠቃላይ ግን ባለፈው ሳምንት በብራስልስ የተጣለው የሽብር ጥቃት የቤልጅየምን የፖለቲካ መዋቅርና አደረጃጀት ሊያናጋውና አዲስ አደረጃጀትም ሊፈጥር ይችላል እየተባለ ነው። ከዚሁ ጋር ግን ምንም እንኳ የቤልጅየም መንግስት አንዳንድ ድክመቶች የታዩበት መሆኑ ቢታወቅም ከአሸባሪዎች ሊደርስ የሚችለውን አደጋ ሙሉ በሙሉ መከላከል ይቻል ነበር ማለት እንዳልሆነ በመግለጽ አሸባሪነት የዘመናችን የፖለቲካ፣ የኢኮኖሚና የማህበራዊ ቀውሶች መገለጫ እየሆነ በመምጣቱ እነዚህን ችግሮች ማስወገድ ካልተቻለ ነገ ከነጎዲያ የት እንደሚሆን ካልሆነ በስተቀር ሌላ አደጋ ሊደርስ ይችላል በማለት ችግሩን በስፋትና በጥልቀት ማየት እንደሚገባ የፖለቲካ ተንታኞች እየተናገሩ ሰሙና እየጻፉ ነው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ አድማጮች፣ አራት ርዕሰ ጉዳዮች የተተነተኑበት የዜና መጽሔት ጥንቅራችን እዚህ ላይ ያበቃል።